የ2016 ፕሬዝደንታዊ ምርጫ ሪፐብሊካን እጩ የሆኑት ሊንዚ ግራም ዩኤስ እስከ አስር ሺህ ተዋጊ ወታደሮች ማሰማራት ይኖርባታል ብለዋል። ሌላኛው የሪፐብሊካን ፓርቲ እጩ ጄ ቡሽ እንደሚሉት አይሲስ በተደጋጋሚ ወጣቶችን ከዩኤስ የተለያዩ ግዛቶች ለመመልመል ሙከራ ሲያደርግ መቆየቱን አስታውሰው አሜሪካ ለአሸባሪ ቡድኑ ተጋላጭ የምትሆንባቸው ሁኔታዎች ሰፊ መሆኑን ያስገነዝባሉ። አሸባሪ ቡድኑን ለማጥፋት አሁን ፕሬዚደንት ኦባማ ከሚከተሉት የተለየ ስትራቴጂ ሊኖር እንደሚገባም ይጠቁማሉ። ጦርነት ማወጅ ይገባናል። ዩናይትድ ስቴትስ ያላትን የዲፕሎማሲና ወታደራዊ አቅም ተጠቅማ አይሲስን መደምሰስ ይኖርባታል። ይህን የማድረግ አቅም አለን። ፍላጎት ብቻን ያጣ ነው። ፕሬዚደንቱ በአይሲስ ላይ የሚደረገውን ጦርነት መምራት መቻል ይኖርባቸዋል። ጦርነት ለመምራት የሚያስችል በቂ ሀብት አለን። ይህ በምዕራባውያን ስልጣኔ ላይ የተቃጣ አደጋ ነው። በዚህ መልኩ ነው መረዳት ያለብን። ዩናይትድ ስቴትስ በእግረኛ ወታደር አይሲስን ለመውጋት የሕግ አውጪው ወይም ኮንግረሱ ይሁንታ እንደሌላት የሚያስታውሱት ፖለቲከኞች የፓሪሱ የሽብርተኞች ጥቃት ግን አሜሪካ ወታደሮቿን ወደ ጦር ግንባር ለመላክ ሕጋዊ ምክንያት ይሆናታል ይላሉ። ሀገሪቷ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገር በመሆኗ በሌላኛው የኔቶ አባል ሀገር ፈረንሳይ ላይ የደረሰውን ጥቃት የመመከት ግዴታ አለባት ባትም ይላሉ። በዚህ ረገድ የሪፐብሊካን ፓርቲ ሌላኛው እጩ የሆኑት ማርኮ ሩቢዮ የኔቶ አባል ሀገራት ግዴታ የሆነውን አንቀጽ አምስት ዩኤስ አሜሪካ የምትተገብርበት ወቅት አሁን መሆኑን ይገልጻሉ። በመጀመሪያ ለኔቶ አጋሮቻችን የማሳስባቸው የኔቶ አስገዳጅ ወታደራዊ ትብብር የሆነውን አንቀጽ አምስት ለመተግበር ጥሪ እንዲያቀርቡ ነው። ሌላኛዋ የኔቶ አጋራችን ፈረንሳይ ላይ ይፋዊ ጦርነት ታውጆባታል። ስለዚህ የኔቶ አባላት ፈረንሳይ ላይ የተቃጣውን ጥቃት በጋራ ነው መመከት ያለባቸው። ለዚህ ደግሞ አሜሪካ መሪነቱን መውሰድ አለባት፣ በቂ የሆነ ወታደራዊ ኃይል ማሰማራት ይኖርባታል። በአካባቢው ላይ ያሉ የሱኒ ለዘብተኛ ማጽያንንም ማጠናከር ይገባል። ሱኒዎችን ወደ ጎን ትቶ ሺአቶች ላይ ብቻ መስራት ዋጋ የለውም። ያቶቹ በኢራን ተጽዕኖ ስር ናቸውና ትናንት ከጂ 20 ስብሰባ መጠናቀቅ በኋላ በአንታሊያ ቱርክ ለጋዜጠኞች መግለጫ የሰጡት የዩኤስ ፕሬዝዳንት ባራክ ኦባማ አይሲስን በተመለከተ አዲስ ስትራቴጂ እንደማይኖር ተናግረዋል። በተመረጡ የአይሲስ ይዞታዎች ላይ የሚፈጸመው የአውሮፕላን ጥቃት ተጠናክሮ ይቀጥላል ያሉት ፕሬዝደንቱ የአይሲስን የኢኮኖሚ ምንጭ ማድረቅ ማድረቅና ለዘብተኛ ማጽያንን በመሳሪያና በስልጠና በማ ጠናከር አይሲስን እንዲወጉ የማድረግ ስትራቴጂ እንደሚሰራ ገልጸዋል። በዓለም ላይ እጅግ የዘመነ ወታደርና የጦር መሳሪያ ባለቤቶች ነን። ከጦር መሪዎቼ ጋር ባደረግኩት በርካታ ውይይቶች፣ ኢራቅና ሶሪያ ተዋጊ ወታደሮች ልኮ ከአይሲስ ጋር የመዋጋት ሀሳብ ዘላቂ የሆነ መልካም ውጤት እንደማያመጣ ነው የተረዳሁት ወታደሮቻችን ወደ ሞሱል ራካ፣ ወይም ራማዲ እንዲገቡና ለጊዜው አይሲስን ጠራርገው እንዲያስወጡ ስለማንፈልግ አይደለም። ይልቅ ቀደም ሲል ከነበሩን ወታደራዊ ተልዕኮች እንደተማር ነው። መሬት ላይ ያሉት የሀገሬው ሰዎች ቁርጠኝነት ኖሯቸው አይሲስን መውጋት ካልቻሉና የጽንፈኝነት አስተምህሮን ካልታገሉ መልሶ ማንሰራራቱ ስለማይቀር ነው። ለዶች ቬሌ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ።